ሰላም ለነዋየ ወስትኪ አምሳ ለንዋያ ለደብተራ ሰባተ ለኦል ዘይሲወራ ማርያም ድንግል ትምክተ ደቂቃ ለሳራ ባልህኒ ወለተ ቅስራ ላለመ ጽልመት ምሳይራ እምሳይራ ስመመቀኒ ወጠዋይ ንዋራ